መጠፋፋት ለማንም ጤነኛ ሰው ምርጫ አለው። ያለን ምርጫ መደመር ብቻ። ያለን ምርጫ አንድ መሆን ብቻ፣ መተጋገዝ፣ መደጋገፍ ብቻ ሳይሆን በጋራ ለመኖር ዶክተር አብይ አህመድ የኦሮሞ ህዝቦች ዲሞክራሲያዊ ድርጅት የኦህዴድ ፕሬዝዳንት ሆነው እንደተመረጡ የተዜመላቸው ሙዚቃ ነበረ። በ1968 ዓ ም ጅማ ዞን አጋሮ ወረዳ የተወለዱት ዶክተር አብይ የአንደኛና የሁለተኛ ደረጃ ትምህርታቸውን በአጋሮና ጅማ ከተሞች ተከታትለዋል። በመቀጠል በተለያዩ በአገር ውስጥና በውጭ ሀገራት ዩኒቨርሲቲዎች እስከ ፒኤችዲ ማለት ዶክትሬት የሚያደርስ ትምህርታቸውን አጥንተዋል። ዶክተር አብይ አህመድ በተካኑት የንግግር ስጦታቸውና የአድማጭን ቀልብ ከመሳብና ቅቡልነት አቅም ሌላ በቂ የፖለቲካ ብቃት እንዳላቸው በደቡብ ኢትዮጵያ ኮንሶ ከተማ በጥርስ ሕክምና የሚያገለግሉት ዶክተር መንግስቱ አሰፋ ይናገራሉ። ብዙ በብዙ ነገሮች ስናስባቸው ብቁ ናቸው ብዬ ነው የማስበው። የኔ ትልቁ ስጋቴ እሳቸውን በተመለከተ የእሳቸው ፖለቲካ ብቃት ሲስተሙ ጋር ስለነበራቸው ህዝብ ዘንድ የሚኖራቸው በቅርቡ ከጀመሩት ፖፑሊስት ሙቭመንት ውጪ ግን ያን ያህል እንደ ላያብሊቲ ሊታይባቸው ይችላል የሚል ስጋት አለኝ እንጂ የእሳቸውን ፖለቲካ ብቃት አልጠራጠርም። መምህርና የድረገጽ ጸሐፊው አቶ ስዩም ተሾመ በበኩላቸው ዶክተር አብይ በዓለም አቀፍ ደረጃም ተጽዕኖ መፍጠር የሚያስችል ችሎታ እንዳላቸው ይናገራሉ። የሚሰራው አንደኛ በሌሎች የስራ መስመስኩ የተሰማሩ ነበሩ። ወደ አመራርነት የመጡት በቅርብ ነው። ሆኖም ግን በተቃዋሚ ፖለቲካ ፓርቲ አባላት ረገድ ራሱ የሚያስገርም ሀሳብ ና አስተያየት የመስጠት ድፍረት ያላቸው ሰፊ የሆነ ስር ነቀል ለውጥ ሊያመጣ የሚችል አይነት የአመራር ክህሎት ና ይሄ ካሪዝማ ቅቡልነት ያላቸው ሰው እንደሆኑ በቀላሉ መረዳት ይቻላል። እንዲሁም ደግሞ በአለም አቀፍ ግንኙነት ላይ የተሻለ ተጽዕኖ መፍጠር የሚችሉ ሌላ የላቀ ግንዛቤ እንዳላቸው ታየኛል። ዶክተር አብይ አህመድ ከአስራ ዘጠኝ ሰማንያ ሁለት ከኦሆዴድ ከኦሆዴድ ምስረታ ጀምሮ የድርጅቱ አባል ናቸው። ከ2002 ዓ ም ጀምሮ የኦሆዴድ ማዕከላዊ ኮሚቴ አባል፣ ከ2007 ዓ ም ጀምሮ የኦሆዴድ ስራ አስፈጻሚ ኮሚቴ አባል በመሆን እያገለገሉ ናቸው። ከዚህ ሌላ ዶክተር አብይ በሀገር መከላከያ ሰራዊት የሌተና ኮነሬል ማዕረግንም ተቀብለዋል። የመንግስታቱ ድርጅት የሰላም አስከባሪ አባል ሆነው ሩዋንዳ ኪጋሊ ላይ የተባበሩት መንግስታት ድርጅት ተልእኮን አገልግለዋል። ዶክተር አብይ ጠቅላይ ሚኒስትር ሆነው ቢሾሙ በኢትዮጵያ የሚታየውን የፖለቲካ ቀውስ ለመፍታትና ማህበረሰቡን ለማረጋጋት ምን ያህል ሚና ይጫወቱ ይሆን? ዶክተር መንግስቱ አሰፋ ጥርጣሬ አላቸው። ኢህአዴግ በአጠቃላይ ዶክተር አብይን ብቻም ሳይሆን በዚህ ሰዓት ሀገሪቱ ብቻ አይደለችም፣ በችግሩ የፓርቲም ችግር ነው። ይሄንን በትልቅ ጥንቃቄ ብናየው ጥሩ ይመስለኛል። እኔ ኢህአዴግ ራሱን የማዳን ስራም እየሰራ ነው። በዚህ ሰዓትም ደግሞ የሀገርን የህዝብ ጥያቄ እየመለሰ ያለበት ሁኔታ ነው ያለው። የእሳቸውን ስናይ ብዙም ለውጥ ያመጣሉ ብዬ አላስብም። ምክንያቱም ለውጥ አይደለም የሚያስፈልገን የስርዓት ለውጥ ነው፣ የአካሄድ ለውጥ ነው፣ የፖለቲካ ምህዳሩን ማስፋት ነው። ለምሳሌ ጠቅላይ ሚኒስቴር ሆነው ቢሾ አሁን መንግስት ያወጀውን ህዝቦችን ለማፈን ያወጀውን አስቸኳይ ጊዜ አዋጅ ይመልሱታል ወይ ብዙ ጥቃት እያደረሰ ያለውን የመከላከያ ሰራዊቱን ተጠያቂ ያደረጓቸዋል ወይ ሴኩሪቲ አፓራተሱን ከመንግስት ወይ ደግሞ ከፓርቲ ወገንተኝን የህዝብን ደህንነት እንዲጠብቁ ያደረጉታል ቢል ብለሽ ትጠይቅኝ ትንሽ ጥርጣሬ አለብኝ መምህር ስዩም ተሾመ በበኩላቸው ዶክተር አብይ አህመድ የፖለቲካውን ቀውስ ለመፍታት ፓርቲው ምቹ ሁኔታን ይፈጥርላቸው ይሆን ሲሉ ጥያቄውን በጥያቄ ይመልሳሉ። በእርግጥ ዶክተር አብይ ከፖለቲከኛ ይልቅ ምሁር ብለሽ የምትይው አይነት ሰው እንደሆነ መገንዘብ ትችያለሽ። እንደ ብዙሀኑ የኛ የኢህአዴግ ባለስልጣናት በጓሮ ብር ወይም በተልእኮ ወይም በሌላ መንገድ የተገኘ ሳይሆን ዶክትሬትን ያገኘው በብቃቱና በትምህርት ሆኑ። አንድ ግን የእሱ ተጽዕኖ ፈጣሪነት በግለሰብ ደረጃ ሳይሆን የሚመራው ፓርቲ ይህን ነገር ተጽዕኖውን የሚያስበውን ማምጣት የሚችለውን ለውጥ እንዲያመጣ ምቹ ሁኔታ ይፈጥርለታል። ዶክተር አብይ በግሉ ሊያመጣ ከሚፈልገው የለውጥ እንቅስቃሴ ሳር፣ ዶክተር አብይ በጅማ የህዝብ ተወካዮች ምክር ቤት አባል ሆነው የብሔራዊ መረጃ መረብ ኢንሳ መስራችና ዋና ዳይሬክተር የሳይንስና ቴክኖሎጂ መረጃ ማዕከል ዳይሬክተር በመለጠቅ የሳይንስና ቴክኖሎጂ ሚኒስቴር እንዲሁም ከ2008 ዓም ጀምሮ የኦሮሚያ ከተሞችና ከተማ ልማት ቢሮ ኃላፊ ሆነውም አገልግለዋል። ዶክተር አብይ አህመድ ለኢህአዴግ በተለይ ለህወሀት ባለስልጣናት አጎብዳጅ ናቸው ከሚባሉት ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ይለዩ ይሆን? እንግዲህ ትልቁ ፍርሃቴ ከመከላከያው ጋር ከነት ባለስልጣናት ጋር ነው። ትልቁ ችግር የኃይለ ማርያምም ትልቁ ድካም የመጣው ከሱ ይመስለኛል። ብዙ ጊዜ ስናይ እንደነበረው መረጃ እንኳን ሳይኖራቸው ሴኩሪቲ ክለራንስ እንኳን ሳይኖራቸው አንዳንድ ውሳኔዎችን እንደሚያሳልፉ በግልጽ እስከሚናገሩ ድረስ ብዙ በብዙ መልኩ ኃይለ ማርያም እንዳጎበደዱ ይታያል። ይሄ ደግሞ ሀገሪቱን ብቻ ሳይሆን ፓርቲውንም ችግር ውስጥ ከቶታል። በዛ ላይ ደግሞ የሀገሪቱን ፖለቲካ ሁኔታ ወደ ቀውስ እንዲሄድ አድርጎታል። በፍጹም ኢህአዲጋዊ በሆነ መልክ ሪቮሉሽነሪ ዴሞክራሲን ዴሞክራቲክ ሴንትራሊዝምን አፕላይ እያደረጉ ዶክተር አብይ ይሄንን ለውጥ ያመጣሉ ብዬ አላስብም። ኢህአዲግ ራሱን ካለወጠ ከሌሎች ፖለቲካ ፓርቲዎች ጋር ሀገራዊ ጉዳይ ሀገርን በማስቀደም የሚሰራ ከሆነ ነው ለውጥ ሊያመጣ አይችልም። የሀገርን ጉዳይ በተመለከተ ዶክተር አብይ አንድ ወቅት እንዲህ ተናግረው ነበር። ይህ ሀገር የወረስነው ሀገር አይደለም ብለናል። ከአባት ከእናት የወረስነው ሳይሆን ከልጆቻችን የተዋስነው ሀገር ነው። ውርስ መሸጥ መለወጥ ይቻላል። ትውስት ግን አጥቦ አጽድቶ የሚመለስ ነገር ነው። አሳምረን ማሸጋገር አለብን። ለኢትዮጵያ ፖለቲካ ቅርበት ያላቸው የሀገሪቱ መከላከያና የደህንነት መዋቅር በህወሀት የበላይነት ስር መሆኑን ይናገራሉ። ዶክተር አብይ ወደ ጠቅላይ ሚኒስትርነቱ ስልጣን ቢመጡ የኢህአዴግ የስራ አስፈጻሚ ኮሚቴ በተለያዩ ጉዳዮች ላይ ማሻሻያ እንደሚያደርግ የገባውን ቃል ተግባራዊ ያደርጋሉ ተብሎ ይታመን ይሆን? መምህር ስዩም ስር ነቀል ለውጥ ለማምጣት የሚያደርጉት እንቅስቃሴ ምናልባት ኢህአዴግንም በይፋ ላይ ፈርሰው ይችላል። አሁን ያለው ሁኔታ እንዲቀጥል ደግሞ ካደረጉ በስልጣን ላይ ረጅም ጊዜ ይችላሉ። ግን ተግባራዊነቱ ለምሳሌ ማንኛውም አይነት የለውጥ እንቅስቃሴ የኦሮሞንም ሆነ አማራ ተሳጅ ተጠቃሚነት ለማረጋገጥ የሚደረግ እንቅስቃሴ ኢህአዴግን ሊያፈርሱ ይችላል የሚል አስተያየት ሰጥተዋል። ለምሳሌ አቶ አባይ ፀሐየ እና ምን ለማለት ነው ዶክተር አብይ ስር ነቀል ለውጥ ለማምጣት የሚያደርገው እንቅስቃሴ በዋናነት ደግሞ በመከላከያ የጸጥታ መዋቅሩ ላይ የሚያደርገው የለውጥ እንቅስቃሴ ምናልባት ኢህአዴግንም ሊያፈርሰው ይችላል እና ከህወሀት በኩል ለውጥ ነው የመቀበል ፍላጎት እና ቁጣ ከሌለ መጨረሻው አጠቃላይ መንግስታዊ ስርአቱን ወደ ማፍረስ ሁሉ ሊወስደው ይችላል ማለት። ከኮንሶ ዶክተር መንግስቱ አሰፋም ይህንን አስተያየት ሰጥተዋል። ዶክተር አብይ በሙያቸውም በስልጣንም ደግሞ ከዚህ በፊት በሴኩሪቲ ጋር ግንኙነት እንደነበራቸው ይታወቃል እና እንግዲህ ይሄንን ነገር ይቀይሩታል ብዬ ማስ ራሳቸውን ለህዝብ ሰጠው ምክንያቱም ኦህዴድ በአንድ አመት ውስጥ የብዙዎችን ሰዎች ልብ እንደገዛና እናቃለን። ብዙዎችን ወደ ራሱ እንደመለሰ እናውቃለን። ይሄንን ያመጣው ወደ ህዝብ ዞር ስላለ ነው። ፍጹም ኢህአዴጋዊ በሆነ መልክ የሚሄዱ ከሆነ አሁንም እንግዲህ መልሴ ትንሽ እኔ እጠራጠራለሁ የሚል ነው።